of America be <laughs> away yeah, yeah America Dim's Radio Tabano <laughs> የሚቃጠለው መንስ ከውስጥ በተለይ በከባድ ወንጀል ተጠርጥረው የታሰሩ የቀጥረ እስረኞች ከፍተሻ ባመለጠ ማቀጣጠያ በላይተር ወይም ክብሪት እሳቱ በማያያዝ አደጋውን እንዳደረሱት በምርመራው ተረጋግጧል። የኢትዮጵያው ሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዲሬክተር አቶ ብርሃኑ አብዲ ናቸው። በነሐሴ ሀያ ስምንቱ የቂሊንጦ ማረሚያ ቤት የደረሰው የእሳት ቃጠሎና ጉዳት የማረሚያ ቤቱ አስተዳዳሪ አባላት በሕግ እንዲጠየቁ ኮሚሽኑ ለሕዝብ ተወካዮች ምክር ቤት የሕግና የፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ይዘናል። አቃቤ ህግ በእነ አቶ በቀለ ገርባ ላይ ያቀረበው የድምፅና ከምስል ማስረጃ። ዛሬም ለስምንተኛ ዙር የተገናኙት የኢህአዴግና አገር አቀፍ ፓርቲዎች ድርድር ከተሳታፊዎች በሚመረቅ ቋሚ ቡድን እንደሚመራ ከስምምነት ደረሰ ይላል። ሌላ የአዲስ አበባ የደረሰን ዘገባ በዜና መጽሔት ክፍለ ጊዜ ይቀርባል። እነዚህንና ሌሎች የዓለም ዜናዎችን ያጠናቀረው ዜናችንም በዝርዝር ያቀርባል። በተለይም ደግሞ ትናንት ግብጽ የደረሰውን ፍንዳታ ተመለከተ የአሜሪካው የውጭ ጉዳይ ሚኒስቴር ኃላፊ ሹመታቸው መስለቁ ዋና ዋናዎቹ ናቸው። አድማጮች አሁን የሰዓቱን የዓለም ዜና ነሐሴ 28 2008 ዓ ም በቂሊንጦ ማረሚያ ቤት በደረሰ የእሳት ቃጠሎና ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ የኢትዮጵያው ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት የሕግ የፍትሕና የአስተዳደር ጉዳዮች ቋሚ ኮሚቴ ሪፖርት አቅርቧል። በአተት በሽታ ምክንያት ምግብ ከውጭ አይገባም በሚለው የማረሚያ ቤቱ ውሳኔ የተበሳጩ የቀጠሮ እስረኞች ባስነሱት አድማ ቃጠሎ እንደተነሳ የሚጠቅሰው ሪፖርቱ አብዛኛዎቹ የቀጠሮ እስረኞች ከእሳቱ ራሳቸውን ለማዳን ሲሞክሩ እንደሞቱም ተመልክቷል። በዚህ ላይ ወደ ኋላ ላይ ዝርዝር ዘገባ ይኖረናል። አቃቢ ህግ በነ አቶ በቀለ ገርባ ላይ ያቀረበው የድምፅ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታወቀ ይላል። አቃቢ ህግ ተርጓሚ ተፈልጎ ማስረጃው በችሎት እንዲተረጎምም ጥያቄ አቅርቧል። የተከሳሽ ጠበቆች በበኩላቸው ይህ የአቃቢ ህግ ማስረጃ ታልፎ በቀረቡት ማስረጃዎች መሰረት ብይኑ እንዲሰጥ ጠይቀዋል። ፍርድ ቤቱ ለሚያዝያ አምስት ቀን ቀጠሮ ቆርጦ ሌሎች ትእዛዞችንም ሰጥቷል። መለስካቸው አመሀ በኋላ ዝርዝሩን ያቀርብልናል። ትናንት እሁድ ግብፅ ውስጥ በሁለት ኦርቶዶክስ አብያተ ክርስቲያናት ቢያንስ 44 ሰዎች ለተገደሉበት የቦምብ ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ኃላፊነት ወስዷል። የቪኦኤዋ ዝላቲካ ሆክ ከዋሽንግተን ያጠናቀረችውን ዘገባ ቆንጅት አየለ ታቀርባለች። ለሆሳዕና በዓል ምዕመናን በታደሙባቸው አብያተ ክርስቲያናት የመጀመሪያው ቦምብ የፈነዳው ከዋና ከተማዋ ከካይሮ 100 ኪሎ ሜትር ገደማ ርቀት ላይ ባለችው ታንታ ከተማ በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ነው። ቢያንስ 27 ሰዎች ገድሎ ብዙዎች ማቁሰሉን የመንግስቱ ቴሌቪዥን ዘግቧል። ቦምቡ በዋናው አዳራሽ ወንበር ስር ተጠምዶ የነበረ ነው ብሏል። ብዙም ሳይቆይ እስክንድሪያ ከተማ ቅዱስ ማርቆስ ካቴድራል በሩ ላይ ቦምብ ፈንድቶ ቢያንስ 17 ሰው ገደለ። የአይን ምስክሮች እንዳሉት ፖሊሶች አጥፍቶ ጠፊው ወደ ቤተ ክርስቲያኑ ሊገባ ሲል እንደያዙት ነው በላዩ የለበሰውን ቦምብ ያፈነዳው። የቦምብ ጥቃቶቹ ከታላላቅ የክርስትና እምነት በዓላት አንዱ በሆነው በሆሳና ዕለት የተፈጸሙት ሆን ተብሎ ብዙ ሰው እንዲጎዱ ታልሞ እንደሆነ ነው የተገለጸው። የግብጽ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ቴዎድሮስ በእስክንድሪያው ካቴድራል የቅዳሴ ስነ ስርዓት ላይ እንደነበሩና በቦምብ ጥቃቱ ምንም ጉዳት እንዳልደረሰባቸው የመንግስቱ ቴሌቪዥን ገልጿል። የግብጽ ፕሬዝደንት አብደልፋታህ ኤልሲሲ የቦምብ ጥቃቶቹን ተከትሎ ለሶስት ወራት የሚቆይ አስቸኳይ ጊዜ አውጀዋል። ከጥቂት ሳምንታት በኋላ ግብጽን የሚጎበኙት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ እንዲህ ብለዋል። ለሞቱትና ለቈሰሉት እጸልያለሁ። በመንፈስ ከቤተሰቦቻቸውና ከመላው ማኅበረሰብ ጋር ነኝ። እግዚአብሔር በሰዎች ላይ ሽብርን፣ ሁከትን፣ ሞትን የሚዘሩትን የጦር መሣሪያ የሚያመርቱትና የሚያስተላልፉትንም ጭምር ልባቸውን እንዲቀይር እንጸልያለን። በቅዳሴ ስነ ስርዓት ላይ በተገኙ ሲቪሎች ላይ የደረሰውን ይህን የሽብርተኛ ጥቃት ምዕራቡ ዓለም በአንድነት አውግዞታል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የሽብርተኛ ጥቃቶቹን ዩናይትድ ስቴትስ አጥብቃ ታወግዛለች ብለዋል። ፕሬዚደንት ሲሲ ትክክለኛውን እርምጃ እንደሚወስዱ እተማመናለሁ ሲሉም ትራምፕ አክለዋል። ከሶማሊያ ዋና ከተማ ሞቃዲሾ ወጣ ብሎ በሚገኝ ስፍራ ባለ አንድ ባለ አንድ ወታደራዊ ካምፕ ላይ የደረሰ የአጥፍቶ ጠፊ ፍንዳታ እስካሁን በታወቀው ሰባት ወታደሮችን ገድሎ ሌሎችንም እንዳቆሰለ የሶማሊያ ወታደራዊ ባለስልጣናት አስታወቁ። የወታደር የደንብ ልብስ የለበሰው አጥፍቶ ጠፊ ዛሬ ሰኞ ወደ ወታደራዊ ካምፑ ቀጥ ብሎ ሄዶ የታጠቀውን ቦምብ አፈንድቷል ሲሉ ባለስልጣናቱ ገልጠዋል። የዛሬው ጥቃት የደረሰው አዲሱ የሶማሊያ ጦር ኃይሎች ዋና አዛዥ ጀኔራል አህመድ ሞሐመድ ለአስራ አምስት ሰዎች ሞት ምክንያት ከሆነው እና ሞቃዲሾ እስከ ደረሰው የአጥፍቶ ጥፊ ጥቃት ከተረፉ ከቀናት በኋላ መሆኑ ነው። ቀደም ብሎም አዲሱ የመከላከያ ሚኒስትር አብዱራሺድ አብዱላሂ መሐመድ እና የቀድሞ ጦር ኃይሎች አዛዥ ጀኔራል መሐመድ ኤደን በዚያው መንገድ አልፈው እንደነበር የደህንነት ኃይሎች ለአሜሪካ የሶማልኛ አገልግሎት ክፍል አረጋግጠዋል። ከዛሬው ፍንዳታ ከሞት የተረፉት አዲሱ የጦር ኃይሎች ዋና አዛዥ መከላከያ ሚኒስቴር ውስጥ ከጀኔራል ኤደን ጋር በነበረው የስልጣን ርክክብ ስነ ስርዓት እየተመለሱ እንደነበርም ተመልክቷል። ለጥቃቱ አልሻባብ ኃላፊነት ወስደዋል። በሌላ የሶማሊያ ዜና ንብረትነቷ የህንድ የሆነችና በሶማሊያ የባህር ላይ ዘራፊዎች ቁጥጥር ስር የሆነችውን የንግድ መርከብ የሶማሊያ ደህንነት ኃይሎች ሌሊቱን ባካሄዱት ወታደራዊ ዘመቻ በቁጥጥር ስር መዋላቸውን ባለስልጣናት አስታወቁ። የሀቦዮ ከተማ ከንቲባ አብዱላሂ አህመድ አሊ ለአሜሪካ የሶማልኛ ክፍል አገልግሎት በሰጡት ቃል መሰረት የደህንነት ኃይሎቹ መርከቧን ከሀቦዮ በስተደቡብ በሚገኘው የሂን ባርዋካ ወደብ ዳርቻ ላይ ከከበቡ በኋላ በቁጥጥር ስር አውለዋታል። ከንቲባው ጨምሮ እንዳስታወቁት ከወር በፊት በተጠለፈችው መርከብ ውስጥ ከነበሩት 11 ሰዎች መካከል ሁለት ሰራተኞች ብቻ ናቸው የተገኙት። ዘጠኙ ምናልባትም በራሪዎቹ ሳይወሰዱ አልቀሩም ተብሏል። ይህ በእንዲህ እንዳለ የህንድና የቻይና መርከበኞች ትናንት እሁድ በባህር ላይ ዘራፊዎች እንደተጠለፈች አንዲት ጀልባ ማስለቀቃቸውም ተገልጧል። ማዕከላዊ አፍሪካ ሪፐብሊክ ውስጥ ታጣቂ ቡድኖች ትምህርት ቤቶችን በመውረር ዝርፊያና ውድመት በመፈጸማቸው አያሌ ሺህ ተማሪዎች ትምህርታቸውን እንዳይከታተሉ መሰናከላቸው ተገልጧል። እንደ አውሮፓ አቆጣጠር ባለፈው መጋቢት ወር ማብቂያ ላይ ይፋ የሆነ አንድ ጥናታዊ ሪፖርት እንዳመለከተው ሚሊሻዎችና የተባበሩት መንግስታት የሰላም አስከባሪዎች እስከ ዛሬ ትምህርት ቤቶቹን እንደ ምሽግ እየተጠቀሙባቸው መሆናቸውን የሰብአዊ መብት ተከራካሪ ቡድን ሂማን ራይትስ ዎች መረጃ አግኝቷል። ማዕከላዊ አፍሪካ ሪፐብሊክ የሚገኘው የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ተጠሪ አቦይ ባክሪ ቶል ያለ ትምህርት የጠፋው ጊዜ በህጻናቱ ችሎታ ላይ አሉታዊ ተጽዕኖ ማሳደሩ አይቀርም ብለዋል። አድማጮች የዜና የምተላልፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቀድሞ ዳኛ አንቶኒዮ ስካሊያ በሞት ከተለዩ አስራ አራት ወራት በኋላ የዩናይት ስቴትስ ጠቅላይ ፍርድ ቤት ዛሬ ሰኞ ኒል ጎርሽን ቃለ መሐላ በመፈጸም ችሎቱ እንደገና የተሟላ ዘጠኝ አባላት እንደሚኖሩት አስታወቀ። አዲሱ ዳኛ በተለያዩ ስነ ስርዓቶች የሚከናወኑ ሁለት ህጋዊ ቃለመሀላዎች እንደሚፈጸሙ ታውቀዋል። የመጀመሪያው በዋናው ዳኛ ጃን ሮበርትስ ፍርድ ቤቱ ውስጥ በግል የሚከናወን ሲሆን ሌላው ደግሞ በዋይት ሀውሱ የሮዝ ጋርደን የመናፈሻ አደባባይ ፕሬዚዳንት ዶናልድ ትራምፕ፣ ምክትላቸው ማይክ ፔንስ በተገኙበት በአቻ ዳኛው አንቶኒ ኬኔዲ ተፈጽመዋል። የችሎቱ ባዶ ቦታ እንዲሞሉ የታሰቡትና የፕሬዚዳንት ትራምፕ ምርጫ የሆኑት ዳኛ ጎርሽሽ ባለፈው ሳምንት በሴኔቱ ውስጥ እጅግ ከፍተኛ ክርክር ተካሂደው ነው በመጨረሻው ሀምሳ አራት ለአርባ አምስት በሆነ ድምጽ ያለፉት። በመጨረሻም የዓለም ሀያላን ዲፕሎማቶች ላለፉት አምስት ዓመታት የሶሪያ ውዝግብ፣ የሰሜን ኮሪያ የኒኩሌር ግንባታ ፍላጎት፣ ሩሲያ በጎረቤትና አካባቢዋ አገሮች ላይ የምትፈጽመው አድራጎት እንደምን ሊቋጩ እንደሚችሉ መፍትሄ ሲሹ መክረማቸው ታውቋል። እነዚህ ጉዳዮች ወደ ሞስኮ ከመጓዛቸው አስቀድሞ ጣሊያን ጎራ የሚሉት ከጂ ሰባት አቻዎቻቸው ጋር የሚገናኙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰንም አሳሳቢ ጉዳይ እንደሆነባቸው እና በአዲስ መንፈስ የሚነሳ ነጥብ መሆኑንም ገልጠዋል። ሊቢያም በዚሁ በጣሊያኑ የጂ ሰባት ጉባኤ ላይ ሌላዋ የውይይት አጀንዳ እንደምትሆን ተገልጧል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ከዛሬ ሰኞ ሚያዝያ 2 2009 ዓ ም ዝግጅታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበነ በሰዓቱ የዓለም ዜና ጀምረናል። የዛሬ ሰኞ ሚያዝያ 2 ዝግጅት ስርጭታችንም በተለያዩ ትንታኔዎች ታጅቦ እስከ ምሽቱ አራት ሰዓት ይቀጥላል። ወደ ምሽቱ አብይ ርዕስ ከማተላለፋችን ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ለቅምሻ እናሰማ። የአገሬ ጀግና፣ የአፍሪካ ኩራት ጃገማ ኬሎ፣ የበጋው መብረቅ፣ ጠላቱን ካፈር የሚደባልቅ ይህ አሁን ያለው ትውልድ የዛኛው ትውልድ ባለ እዳ ነው። የዛኛውና የዛኛው የአያቶቻችን የቅድመ አያቶቻችን የአባቶቻችን ባለ እዳ ነው። ባለ እዳነቱ ምንድን ነው? የእነሱን ታሪክ ሊደግም ባለመቻሉን ብቻ ሳይሆን ታሪካቸውንም ሊያቃል አልቻለም። ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለዩት ታላቁ ኢትዮጵያዊ ጀግና የሌተና ጀኔራል ጃጋማ ኬሎ የቀብር ስነ ትናንት በተፈጸመበት ወቅት ከተሰሙ ድምፆች ውስጥ ነበር መልሰን ያሰማናችሁ። ዝግጅቱ ሙሉውን በሁለተኛው አጋማሽ ቆይቶ ይቀርባል። አሁን የዕለቱን አብስ ቀደም ሲል በዜናው አሰምተናል። ነሐሴ 28 2008 በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎና ለደረሰውም ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ ሲል የኢትዮጵያ ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት የሕግ የፍትህና የአስተዳደር ጉዳዮች ቋሚ ኮሚቴ ሪፖርት አቅርቧል። በአተት በሽታ ምክንያት ምግብ ከውጭ እንዳይገባ በሚለው የማረሚያ ቤቱ ውሳኔ የተበሳጩ የቀጠሮ እስረኞች ባስነሱት አድማ መነሻ ቃጠሎ እንደተነሳ በሪፖርቱ ተጠቅሷል። ቃጠሎ ከደረሰ በኋላም አብዛኛዎቹ የቀጠሮ እስረኞች ከእሳቱ ራሳቸውን ለማዳን ሲሞክሩ ከውጭ በጥበቃ አባላት የተኩስ እሩምታ እንደተከፈተባቸውና አስለቃስ ጭስም ከውጭ ወደ ውስጥ እንደተተኮሰባቸው ተዘርዝሯል። በተጨማሪም ለማምለጥ የሞከሩ ሁለት እስረኞች በጥይት ተመትተው መገደላቸውን ሌሎች ስምንት እስረኞች እንደቆሰሉም ተገልጧል። ሲሆን ግርማ ሪፖርቱን በተመለከተ የኢትዮጵያውን የሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዲሬክተር አቶ ብርሃኑ አባዲን አነጋግራ ተከታዩን ዘገባ አጠናቅራለች። የኮሚሽኑ የምርመራ ኃላፊ አቶ ብርሃኑ አባዲ ለአሜሪካ ድምጽ እንደተናገሩት አደጋው ከደረሰ በኋላ ኮሚሽኑ የምርመራ ቡድን ማቋቋሙንና የምርመራ ቡድኑም ከማረሚያ ቤቱ አስተዳደር የበላይ ኃላፊዎች፣ እንዲሁም ከቂሊንጦ ማረሚያ ቤት አስተዳደር ኃላፊዎች፣ ከማረሚያ ቤቱ የጥበቃ ሰራተኞች፣ በቂሊንጦ ማረሚያ ቤት የነበሩ የቀጠሮ እስረኞችን፣ የእሳት አደጋ ባለሙያዎችን፣ የአዲስ አበባ ፖሊስ ኮሚሽን እና የሆስፒታል ባለሙያዎችን አነጋግሮ ሪፖርቱን እንዳጠናቀረ ገልጸዋል። በዚህም የቃጠሎ መንስኤ ምን ነበር በሚል መፈተሹን ያስረዳሉ። በምን ሁኔታ ነው አደጋው ያጋጠመው? አደጋውን ለመከላከል የተደረገው ጥረት ምን ይመስላል? በአጠቃላይ የመብት ጥሰት ነበር አልነበረም? ተጠያቂውስ ማን ነው የሚሉትን ጥያቄዎች አንስተው ባደረጉት ማጣራት የደረሱበትን ሪፖርት ይዘረዝራሉ። የቃጠሎ መንስኤ ከውስጥ በተለይ በከባድ ወንጀል ተጠርጥረው የታሰሩ የቀጠሮ እስረኞች ከፍተሻ ባመለጠ ማቀጣጠያ ላይተር ወይም ክብሪት እሳቱን በማያያዝ አደጋውን እንዳደረሱት በምርመራው ተረጋግጧል። ቆየት ብሎ የተለያዩ ቅሬታዎች የነበሩባቸው ቢሆንም ያው በቀጠሮ ማረፊያ ቤቱ የአተት በሽታ በመግባቱ ምክንያት የማረሚያ ቤቱ ወይም ደግሞ የቀጠሮ ማረፊያ ቤቱ ባለሥልጣኖች ምግብ እንዳይገባ በመከልከላቸው ከውጭ ያንን አደጋ ለመከላከል ይህን እንደመነሻ በማድረግ እውቀት ተነስቶ አድማ ተነስቶ ታራሚዎቹ በተለይ እነዚህ በከባድ ወንጀል የተጠረጠሩት የማረሚያ ቤቱን የታራሚዎችን መለያ ልብስ በመሰብሰብ ፍራሽ፣ ብርድ ልብስና የመሳሰሉትን ቁሳቁሶች በመሰብሰብ እሳቱን አቃጠሉት። አስራ ሁለት እስረኞች ባሉበት ክፍል ከውጭ ቆልፈው እንዲቃጠሉ አደረጉ። አንዱን የቀጠሮ እስረኛ ደግሞ እንደዚሁ ለማረሚያ ቤቱ መረጃ ታስተላለፋለህ በማለት ያው ንብረት መጥተው ተገደሉት። በኋላ እዛ እንዲቃጠል አደረጉት። እሳቱ እየተባባሰ በመሄዱ ሶስቱንም የማረሚያ ቤቶቹ ዞኖች በእሳቱ ተከታትለው ሀያ አንድ እስረኞች በቃጠሎ ምክንያት ህይወታቸው አልፏል። አቶ ብርሃኑ በዚህ የቂሊንጦ ማረሚያ ቤት ቃጠሎ ጉዳይ እጃቸው አለበት በሚል የተጠረጠሩ የቀጠሮ እስረኞች በሁለት መዝገቦች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ መሆኑን ጠቅሼ ሪፖርቱ ከክስ መዝገቦቹ ጋር የሚያያይዘው ወይም የሚያመሳስለው ነገር እንዳለ ጠይቄያቸው ነበር። ይህ ጉዳይ በፍርድ ቤት የተያዘ በመሆኑ ምንም አስተያየት እንደማይሰጡ ገልጸው የኮሚሽኑ ሪፖርት የደረሰበት ድምዳሜ የቃጠሎ መንሴ በከባድ ወንጀል ተጠርጥረው የታሰሩ እስረኞች በተቀጣጣይ ነገር የለኮሱት እሳት መሆኑንና ከዚሁ ጎን ለጎን ደግሞ ቃጠሎ ከደረሰ በኋላ ለመከላከል በተወሰደው እርምጃ ለደረሰው ጉዳት የማረሚያ ቤት አስተዳደር አባላት በሕግ እንዲጠየቁ ድምዳሜ ላይ መደረሱን ተናግረዋል። ሁለት እስረኞች ደግሞ ቃጠሎ በተነሳበት ጊዜ ለማምለጥ በሚሞክሩበት ጊዜ አጥር ላይ ታፋቸው በጥይት ተመተው ሞተዋል። ስለዚህ የሞቱት ሌላ ስምንት ለማምለጥ ሞክረዋል በሚል ቆስለዋል። ነገር ግን ይህ ከውጭ ወደ ውስጥ የተተኮሰ ጥይት ስለሆነ የጥበቃ አባሎቹ ይህንን ማድረግ አልነበረባቸውም። ይህንን ያደረጉ የጥበቃ አባላት በሕግ መጠየቅ እንዳለባቸው ኮሚሽኑ አረጋግጠዋል። ባጠል በዚህ እስር ቤት ከአስራ አራት ዓመት በታች የሆኑ ታዳጊዎች ከአዋቂ ተጠርጣሪዎች ጋር በአንድ ላይ ታስረው እንደሚገኙ አቶ ብርሃኑ አያይዘው ተናግረዋል። ሪፖርቱ ከዚህ በኋላ መደረግ አለበት ያለውን ምክረ ሀሳብ ማቅረቡን ገልጸው በአጠቃላይ ምርመራ ተደርጎ ቃጠሎ ለማስነሳቱ ከሚጠየቁት የቀጠሮ እስረኞች በተጨማሪ በማረሚያ ቤቱ በእስረኞች ላይ ተኩስ የከፈቱ ጠባቂዎችና ትዕዛዝ ትዕዛዙን የሰጡ ኃላፊዎችም ክስ ሊቀርብባቸው ይገባል ብለዋል። አጠቃላይ ማረሚያ ቤቱ እሳት እና የመሳሰሉት አደጋዎች ለመከላከል በሚያስችለው ሁኔታ ያልተገነባ መሆኑ አደጋ በሚያጋጥምበት ጊዜ ቶሎ አደጋውን ለመከላከል የሚያስችል ቁመና ያልነበረው መሆኑ፣ ይሄ እንደ አንድ አስፈጻሚ አካል ወይም መንግሥት ሊያስተካክለው የሚገባና እንደ አንድ ችግር ተቀምጠዋል። ነገር ግን ሀያ አንዱ እስረኞች የሞቱት በተነሳው ቃጠሎ ነው። አስራ ሁለቱ ከኋላም ጭምር ቆልፎባቸው ነው የተቃጠሉት። ሌሎቹ ደግሞ አደጋውን ለመከላከል የሚያስችል የተሟላ ሁኔታ ባለመኖሩ በጨስታ ስለሆነ የሞቱ። ስለዚህ በአጠቃላይ መንስኤው ቃጠሎው ስለሆነ፣ ቃጠሎው ደግሞ በከፍተኛ ወንጀል ተጠርጥረው የታሰሩ ሰዎች የተቀነባበረ ስለሆነ ተጠያቂነቱ እዛ ላይ ነው የሚውለው። ነገር ግን ከውጭ ወደ ውስጥ ደግሞ ተተኩሶ ስምንት ሰዎች ለማምለጥ ሞክረዋል በሚል የመቁሰል አደጋ ደርሶባቸዋል። ይሄ መሆን እንዳልነበረበት፣ በሌላ መንገድ መከላከል ይቻል እንደነበረ፣ ስለዚህ ይህንን የማቁሰል አደጋ ግን በማረፊያ ቤቱ የጥበቃ አባላት የተፈጸመ ስለሆነ ይህንን የፈጸሙና ያዘዙ ሰዎች ተጠያቂዎች እንደሆኑ ነው ምርመራው የሚያመለክተው። ማረሚያ ቤቱ በጥብቅ ቁጥጥር ስር እንዳለ የሚገመት በመሆኑ አቀጣጣይ ነገሮቹ እንዴት ሊገቡ ቻሉ በሚል ጠይቄያቸው ነበር። እሳት አደጋው ከመድረሱ በፊት ቀደም ብሎ የኢትዮጵያ ስተባ ኮሚሽን የሞኒተሪንግ ባልደረቦች የክትትል ስራ አካሄደው ነበር በማረሚያ ቤት እና የክትትል ስራ ካካሄዱ በኋላ አንዱ ካቀረቡት ሪኮመንዴሽን ውስጥ ወደ ማረሚያ ቤቶች ያልተፈቀዱ የእሳት ማቀጣጠያ ላይተር፣ ክብሪት ሲጋራም አይፈቀድም። እንዲሁም አልፎ አልፎም ሀሽሽ ሁሉ እንደሚገባ ይሄ ደግሞ በእስረኞቹ ጤንነት፣ ደህንነት እና አጠቃላይ በሕይወታቸው ምቹ በመሆን አንጻር ከፍተኛ አደጋ እንደሚደቅም ስለዚህ ጥብቅ የሆነ ቁጥጥርና ክትትል ሊደረግ እንደሚገባ ኮሚሽኑ ምክረ ሀሳብ ሰጥቶ ነበረ። ይሄ ምክረ ሀሳብ የቀጥሮ ማረፊያ ቤት ኃላፊዎችም ሆነ የጥበቃ ሰራተኞች ይህንን ተግባራዊ ባለማድረጋቸውና ከፍተኛ ጥንቃቄና ቁጥጥር ባለማድረጋቸው ነው ተቀጣጣይ የሆኑ ነገሮች ሊዘው የቻሉት። ስለዚህ በምክረ ሃሳባችን ላይም ይህ ተቀጣጣይ ያልተፈቀደ የተከለከለ ተቀጣጣይ ነገር እንዲገባ በመደረጉና ለአደጋው ምክንያት በመሆኑ ማረፊያ ቤቱ አስተዳደርም ሆነ የጥበቃ አባላት ተጠያቂ እንደሚሆኑ በምክረ ሃሳቡ ተቀምጧል። ተጣርቶ በዚህ ስራ ላይ እጃቸው ያለባቸውን ሰዎች በሕግ ፊት እንዲቀርቡ ኮሚሽኑ ምክረ ሃሳብ አቅርቧል። አቶ ብርሃኑ አያይዘው የማረሚያ ቤቱ ጠባቂዎች በእስረኞቹ ላይ ወደ ውስጥ ከተኮሷቸው ጥይቶች በተጨማሪ አስለቃሽ ጭሶችንም ወርውረው እንደነበር ተናግረዋል። አንወጣም ብለው ያስቸገሩ እስረኞች የሚወረውሩትን ሴራሚክ ለመከላከል እንደሆነ ምክንያት መቅረቡን ተናግረዋል። ኮሚሽኑ በዚህ ሪፖርት የደረሰበት አጠቃላይ መደምደሚያ በአንድ ክፍል ውስጥ ተዘግቶባቸው የነበሩ አስራ ሁለት እስረኞች በእሳቱ ተቃጥለውና ከስለው መገኘታቸውን፣ በአጠቃላይ 21 እስረኞች ተቃጥለውና ታፍነው ሲሞቱ ሁለቱ ጥይት ተተኩሶባቸው ሕይወታቸው አልፏል ተብሏል። ይህ ሪፖርት ነገ ለሕዝብ ተወካዮች ምክር ቤት በይፋ እንደሚቀርብና ውሳኔ እንደሚሰጥበት ታውቋል። ተከታዩም እዚያው አዲስ አበባ ያቆየናል አድማጮች። በአቃቤ ህግ በእነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ ዛሬም ለስምንተኛ ዙር የተገናኙት ኢህአዴግና አገር አቀፍ ፓርቲዎች ድርድሩ ከተሳታፊዎች በሚመረጥ ቋሚ ቡድን እንደሚመራ ከስምምነት ደረሱ ይላል። መለስካቸው አምሀ ዝርዝሩን ይዟል። ገዥው ፓርቲና አገር አቀፍ ተቃዋሚ ፓርቲዎች የዛሬውን የቅድመ ድርድር ውይይት የጀመሩት ከ11 ቀናት በፊት ካቆሙበት ጉዳይ በመነሳት ነው። መጋቢት 20 በተካሄደው በዚያ ውይይት ነበር ኢህአዴግ ድርድሩ በማን ይመራ በሚለው ጉዳይ ላይ የመጨረሻ አቋሙን የገለጸው ድርድሩ በራሳቸው በተሳታፊ ፓርቲዎች መመራት እንዳለበት ገለልተኛና ሶስተኛ ወገንም እንደማያስፈልግ ነበር በኢህአዴግ ተደራዳሪዎች የተብራራው። በዚህ ጉዳይ ላይ ያልተስማሙት ራሳቸውን ስድስቱ በማለት የሚጠሩት ፓርቲዎችም በቅድመ ድርድር ውይይቱ መቀጠል አለመቀጠላቸውን በስራ አስፈጻሚ ደረጃ ከሚያደርጉት ስብሰባ በኋላ እንደሚያሳውቁ ገልጸው ነበር። መያድ፣ ኢዴፓ፣ ሰማያዊ፣ ሜዴፓ፣ ኢራፓ ና መይባፓ ናቸው ፓርቲዎቹ። ከስድስቱ መካከል ሰማያዊ ፓርቲ ቅድመ ድርድር ውይይቱን ማቋረጡን ማስታወቁ ይታወሳል። በዛሬው ስብሰባም አልተገኘም። ሌሎቹ አምስት ፓርቲዎች ግን አቋማቸውን ማሻሻላቸውን ዛሬ ለገዢው ኢህአዴግና ለሌሎች ተቃዋሚ ፓርቲዎች ገልጸዋል። አሁንም ቢሆን ገለልተኛ አደራዳሪ መኖሩን እንደሚፈልጉና ይህ አቋማቸው በልዩነት እንዲያዝላቸው ፓርቲዎቹ አስታውቀዋል። ለሂደቱ መቀጠል ሲባል ግን ድርድሩ በራሳቸው በፓርቲዎቹ ይመራ የሚለውን አቋም ከማስተካከያ ጋር እንደሚቀበሉት አስረድተዋል። የእነዚህ ፓርቲዎች ማስተካከያ ድርድሩ በሁሉም ፓርቲዎች በዙርና በየተራ ከሚመራ ይልቅ ከፓርቲዎቹ የሚመረጥ ቋሚ አደራዳሪ እንዲኖር የሚጠይቅ ነው። ይህንን ማብራሪያ በማስቀደምም ነው አምስቱ ፓርቲዎች የዛሬውን ውይይት የተቀላቀሉት። በዚህ መንገድ አቋማቸውን ያሻሻሉበትን ምክንያት ካብራሩት አንዱ የመኢአድ ተቀዳሚ ምክትል ፕሬዚዳንት አቶ አሰፋ ሀብተወልድ ናቸው። ይህ ድርድራችን የሕዝብ አጀንዳ ነው ብለን እናምናለን። በፓርቲያችን ደረጃ ብቻ እንኳ ብናይ ብዙ አባላት ታስረው ብናል። ትንሿ የእንቅስቃሴ ምህዳር በአስቸኳይ ጊዜ አዋጅ ተገድባ አንዳች የፖለቲካ ስራ ማከናወን አልቻልንም። በዚህና በእጅግ ብዙ ምክንያቶች ድርድሩ ያለ አንዳች ቅድመ ሁኔታ የሚመለከታቸውን ሁሉ አካቶ ወደ ዋናው አጀንዳ ገብተን መፍትሄዎች እንዲፋጠኑ የጋራ እድላችን በሆነች በአንዲት የጋራ ሀገራችን በኢትዮጵያ ስም በአክብሮት እንጠይቃለን። አምስቱ ፓርቲዎች የወሰዱት አቋም ሰጥቶ መቀበልን እንደሚያመለክት የተናገሩት መድረኩን የመሩት የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። ባለፈው በተነጋገርነው መሰረት ተነጋገራችሁ በመምጣታችሁ ምስጋና ማቅረብ እንፈልጋለን። በጣም ጥሩ አቋም ነው ብለን እንወስዳለን። በሰጥቶ መቀበሉ ኢህአዴግ ብዙ ነገር እየተውን የመጣ ነው። እናንተም አንድ ነገር መተዋችሁ ጥሩ ነው የሚል ሀሳብ አለን። እናም ላለፉት ሳምንታት ሲያከራክር የቆየው የድርድርና ክርክር አመራር የተሰኘው ክፍል ዛሬ ተቋጭቷል። ይህ ርዕስ የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተሰኘው የቅድመ ድርድር ሰነድ ላይ ከሰፈሩት አንዱ ነው። የድርድሩን መሪዎች ተግባርና ኃላፊነት፣ የታዛቢዎችን ሚና፣ ስነ ምግባርንና ዲሲፕሊንን በመሳሰሉ በሰነዱ በሰፈሩ ተጨማሪ ርዕሶች ላይም ውይይት ተደርጓል። ከመግባባትም ተደርሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ እስክንድር እናመሰግናለን። ማረሚያ ግናለን በመግቢያችን አድማጮች አቃቢ ሕግ በአቶ በቀለ ገርባ ላይ ያቀረበውን ድምፅ ከምስል ማስረጃ የሚመለከተው ተከታዩ ዘገባችን ነው። እስክንድር ያቀረበው ድርድሩ ከፓርቲዎች ውጭ በሆነ ገለልተኛ አደራዳሪ እንዲመራ አጥብቀው ከጠየቁ ስድስቱ ፓርቲዎች አምስቱ ልዩነታቸውን እንደያዙ ሀሳባቸውን በማሻሻላቸው ነው ከስምምነቱ የተደረሰው የሚል ነው። ይህ በመሆኑም ባለፈው ሳምንታት ሲያጨቃጭቅ ከቆየው ዋነኛ ርዕስ መቋጫ አግኝቷል። እስክንድር እናመሰግናለን። ወደ ተከታዩ አመራለሁ። አቃቤ ሕግ በእነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታውቋል። አቃቤ ሕግ ተርጓሚ ተፈልጎ ማስረጃው በችሎት ላይ እንዲተረጎመም ጥያቄ አቅርበዋል። የተከሳሽ ጠበቆች ይህ የአቃቤ ሕግ ማስረጃ ታልፎ በቀረቡት ማስረጃዎች መሰረት ብይኑ እንዲሰጥ ጠይቋል። ፍርድ ቤቱ ለሚያዝያ አምስት ቀጠሮ ቆርጦም ሌሎች ትእዛዞችንም ሰጥቷል። ይለናል አሁን መለስካቸው አምሃ አቃቢ ህግ አራት ከፍተኛ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ማለትም አቶ ጉርሜስ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ ካቀረባቸው ማስረጃዎች መካከል በአቶ በቀለ ገርባና በአስራ አንደኛ ተከሳሽ በአቶ በየነ ሩዳ ላይ ያቀረባቸው የድምፅ ከምስል ማስረጃዎች ዛሬም ይዘታቸው በፍርድ ቤት የሥራ ቋንቋ እንዳልተተረጎመ ታውቋል። እነዚህን ማስረጃዎች ተርጉሞ እንዲያቀርብ በተደጋጋሚ ትዕዛዝ የተሰጠው የኢትዮጵያ ብሮድካስቲንግ ኮርፖሬሽን መጋቢት 29 ቀን 2009 ዓ ም ለፍርድ ቤቱ በጻፈው ደብዳቤ በተለያዩ ምክንያቶች ሲዲዎቹን ለመተርጎም ስላልቻለ ሌሎች አማራጮችን እንዲጠቀሙ ማስታወቁን ከእነዚህም አማራጮች መካከል ህጋዊ ፈቃድ ያላቸው ተርጓሚዎች እንደሆኑ መጠቆሙንና ምክረ ሀሳብ መስጠቱን ፍርድ ቤቱ አስታውቋል። ፍርድ ቤቱ በጉዳዩ ላይ ያለውን ሐሳብ እንዲሰጥም ለአቃቤ ሕግ ዕድል ሰጥቷል። አቃቤ ሕግ በበኩሉ ተደጋጋሚ ትዕዛዝ ፍርድ ቤቱ ቢሰጥም እንዳልተፈጸመ አስታውሶ ተርጓሚ ተፈልጎ ማስረጃዎቹ በችሎት እየታዩና እየተሰሙ እንዲተረጎሙ ጠይቋል። የተከሳሽ ጠበቆች ይህን የአቃቤ ሕግ ጥያቄ ተቃውመዋል። እነዚህ ማስረጃዎች ተተርጎመው መቅረብ የነበረባቸው ገና ከመጀመሪያው ክሱ ሳይጀመር እንደሆነ ያስታወሱት ጠበቆች ሦስተኛ ወገን በዚህ ጉዳይ ገብቶ እንዲያጓትተው አያስፈልግም ብለዋል። አቃቤ ሕግ ሌላ ዕድል ተሰጥቶትም ክርክር ከተጀመረ በኋላ ማስረጃዎቹን በፍርድ ቤቱ የሥራ ቋንቋ አስተርጉሞ አላቀረበም፣ በዚህም ረዥም ጊዜ አልፏል ሲሉ አስረድተዋል። ይህ ሁሉ ሂደት የደንበኞቻቸውን ፍትሕ በፍጥነት የማግኘት መብታቸውን በእጅጉ እንዳጠበበው የገለጹት ጠበቆች አሁንም ፍርድ ቤቱ ይህን ማስረጃ አልፎ እና አቃቢ ሕግ ያቀረበውን ጥያቄ ውድቅ አድርጎ በሌሎች ቀደም ሲል ባቀረባቸው ማስረጃዎች መሰረት ብይን እንዲሰጥ አመልክተዋል። ፍርድ ቤቱ ጥቂት ተከሳሾች ሀሳባቸውን እንዲገልጹ እድል ሰጥቷቸዋል። በዚህም መሰረት አቶ በቀለ ገርባ የአቃቢ ሕግ ድርጊት ነው ያሉትን ንጹሐንን በእስር ቤት አጉሮ በስቃያቸው እንደ መደሰት አድርጌ እቆጥረዋለሁ ሲሉ ገልጸውታል። የሀገራችን የፍርድ ሂደት ያሳፍራል ያሉት አቶ በቀለ እስካሁን በቀረቡት ማስረጃዎች ተመስርቶ ፍርድ ቤቱ ብይን እንዲሰጥ ጠይቀዋል። ሌላው ተከሳሽ አቶ ደጀኔ ጣፋም ፍርድ ቤት የአቃቢ ህግን ማስረጃ የማሰባሰብ ሥራ እንዲያከናውን የሚያቋቁም የህግ ድንጋጌ አለ ሲሉ ከጠየቁ በኋላ አቃቢ ህግ ክስ ሲመሰርት ህግን ብቻ መሠረት በማድረግ በቅንነት እንዲያደርገው ጠይቀዋል። እንደ ተቋም አቃቢ ህግ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማስጠበቅ ግዴታም አለበት ብለዋል። አቃቢ ህግ ለቀረቡበት አቤቱታዎች መልስ ሰጥቷል። አቃቢ ህግ አስቀድመን ያቀረብነውን ማስረጃ እናስተርጉም ነው ያለው እንጂ ማስረጃ ለማሰባሰብ ጥያቄ አላቀረብንም ብሏል። አቃቢ ህግ የተከሰስንበትን ጉዳይ ሳያውቅ ነው የከሰሰን የሚለውም ትክክል አይደለም ካለ በኋላ ተገቢውን እውቀት ይዘን ነው ክሳችን የመሰረት ነው ሲል መልሰዋል። በአቃቤ ህግ በኩል ቸልተኝነት እንደሌለ ገልጾም ይህን ማስረጃ ፍርድ ቤቱ እንዳያልፍበት ጠይቋል። ስለሆነም ማስረጃዎቹ ቀርበው በባለሙያ በችሎት ላይ እንዲተረጎሙ አመልክቷል። አቃቤ ህግ ስራውን ህጉ በሚያዘው መሰረት አስቀድሞ ማስተርጎም አለበት ለሚለውም ቅሬታ ትርጉሙን ከክስ በኋላም ሊያሰራ ህግ እንደሚፈቅድለት ተከራክሯል። ይህን በተመለከተ ህጉ ምን እንደሚል እንደ ባለሙያ ከተከሳሽ ጠበቆች አንዱን አቶ አማሀ መኮንኑን ጠይቄያቸው ነበረ። በህጉ መሰረት የሰነድ ማስረጃዎች ከክሱ በፊት መቅረብ አለባቸው ነው የሚሉት። አቃቤ ህግ በተለይ የሰው ማስረጃን ከክስ በፊት አስተርጉሞ ወይም በራሱ ቋንቋ አስተርጉሞ እንዲያቀርብ አይጠበቅም። ምክንያቱም መስቀለኛ ጥያቄ መጠየቅ ስላለበትም የሰው ምስክርን በተመለከተ በትክክል ነው። ክስ ከቀረበ በኋላ ፍርድ ቤቱ አስተርጓሚ መድቦ ወደ ፍርድ ቤቱ የስራ ቋንቋ የሚተረጎሙ ነው። ሰነድን በተመለከተ ግን ሲዲን ጨምሮ ክስ ከቀረበ በኋላ ፍርድ ቤት አስተርጓሚ መድቦ ሊተረጎም ይችላል የሚለው የአካፌ ክርክር በእኛ በኩል ተቀባይነት ያለው ትክክለኛ ነው ብለን አናምንም በእርግጥ በፍርድ ቤቱ በዚህ ላይ የሰጠው ነገር የለም ያለው ነገር የለም ግን ከሙያ አንጻር በእኔ በኩል የቪዚቲ ዘነድን ፍርድ ቤት አስተርጓሚ መድቦ ሊያሰማ ይችላል የሚለው አቃቤ ክርክር ተገቢ ነው ትክክለኛ ነው የሚል ነገር የለኝም። መሆን ያለበት እንደ ማንኛውም ሰነድ አስቀድሞ ክሱ ሲመሰረት በፍርድ ቤቱ የስራ ቋንቋ ተተርጉሞ ትርጉሙ ከመዝገቡ ጋር ተያይዞ መቅረብ ነበረበት ነው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሁለቱን ወገን ክርክር ከመረመረ በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊ በአካል ቀርበው የትርጉም ስራው በትእዛዙ መሰረት ለምን እንዳልተከናወነ እንዲያስረዱ አብረዋቸውም ሁለት ባለሙያዎች ይዘው እንዲመጡ የሚተረጎሙት ሲዲዎች ቀድሞ ለኮርፖሬሽኑ እንዲላኩ ትዕዛዝ ሰጥቶ ለሚያዝያ አምስት ቀን 2009 ዓ.ም ተለዋጅ ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለምሽቱ የተመረጠው የመጨረሻ የዘገባ ርዕስ እንሆ በሩዋንዳ የተፈጸመው ፍጅት 23ኛ ዓመት ታስቦ ሰንብቷል። ከኪጋሊ ሩዋንዳ የተላከውን የዘጋቢ ሃማዳ ኤል ራሳም ዘገባን አዳነች ፍሳዬ ታቀርባለች። እያንዳንዱ የሀገሪቱ ሕዝብ በፍጅቱ ወቅት የሞቱበትን ሰዎች እንዲያስብ የሩዋንዳ መንግሥት በየዓመቱ የመታሰቢያውን ወቅት ያዘጋጃል። እንደ አውሮፓ አቆጣጠር በ1994 ዓ.ም ከ23 ዓመታት በፊት ማለት ነው ሩዋንዳ ውስጥ ለአንድ መቶ ቀናት ያህል አብዛኞቹ ቱሲዎችና ለዘብተኛ ሁቴዎች በተፈጁበት ወቅት በስምንት መቶ ሺህ የሚገመቱ ሰዎች አልቀዋል። አሁን እየዘመሩ ያሉት ወጣቶች ካሉት ለመጀመር እፈልጋለሁ እንዴት እዚህ ላይ ልንደርስ ቻያን የሚል ጥያቄ ነው ያቀረቡት። ይህን የሰማን ይመስለኛል። እንዴት እዚህ ደረስን የሚለው ጥያቄ አሁን ሊመለስ የሚችል አይደለም፣ ወይም በአጭር ጊዜ የሚመለስ አይደለም። ይሁንና ውሎ አድሮ መመለስ ያለብን ጥያቄ ነው። ከፍጅቱ ወዲህ አንድ ትውልድ ፈልቋል። በፍጅቱ ያለፉ ሰዎች ወጣቶች ለሙታኑ ተገቢያ አክብሮት አያሳዩም በማለት ያማርራሉ። በመታሰቢያ ቦታዎች ላይ በተንቀሳቃሽ ስልክ የራሳቸውን ምስል የማንሳቱ ተግባር አጨቃጫቂ ሆኗል። ወጣቶቹ በበኩላቸው የፍጅቱም ሆነ የመታሰቢያው ስነ ስርዓት አይሰማቸውም ማለት እንዳልሆነ ይገልጻሉ። ካማንዚ የተባለው ወጣት ያብራራል። በፍጅቱ ወቅት ብዙ ሰዎች በተለያየ መልኩ ተሰቃይተዋል። ሕይወታቸውን እጅግ ጎድቷል። ስለሆነም በአካባቢያቸውና ከቤተሰቦች ጋር ስትሆን ጓደኞቹ ሲሆኑ አብረው ከሚሰሩት ጋር ስትሆን ምን እንደምታደርግና ምን እንደምትላቸው ይጠፋሃል። ይሁንና እዛ መገኘት ይኖርብሃል። ተስፋ የምትሰጣቸው ቀጣዩ ትውልድ ሆነ እዚያ መገኘት ይኖርብሃል። ፕሬዚደንት ፖል ካጋሜ በበኩላቸው በሀገሪቱ አንድነትና እርቅ የማውረዱ ጉዳይ የወደፊት ትውልዱም ጭምር የመላ ሩዋንዳውያን ስራ ነው ሲሉ አስገንዝበዋል። አድማጮች አሁን የእናንተ ድምጾች የሚሰሙበት ነው። በኢሜይል የደረሱን እናስቀድማለን። ሰዓት ከኖረንም ወደ ኋላ ላይ በድምፅ የደረሱን እናስከትላለን። ሰላም፣ የአሜሪካ ድምፅ የአማርኛው ክፍለ ጊዜ አዘጋጆች ሲሉ ፈለቀ ገበያው የተባሉ አድማጫችን ናቸው በኢሜይል መልእክታቸው የሚደረደሩት። የአህያ ስጋ ኢትዮጵያ ውስጥ ታርዶ ወደ ቻይና ሊላክ ነው የሚባለውን አስመልክቶ ከብፁዕ አባታችን አቡነ ፋኑኤል ጋር ያደረጋችሁትን ውይይት አድምጫለሁ። አባታችን እንዳሉት ምናልባትም መንግስት፣ የውጭ ምንዛሬ ከማግኘት አንጻር አይቶት ነገር ግን በባህላችን ላይ የሚያሳድረውን ጉዳት ካለመገንዘብ ሊሆን ስለሚችል ይህ ውሳኔ እንዲቀለበስ መንግስትን መጠየቅ ይኖርብናል ይላሉ። ዛሬ አህያ ከታረደ ነገስ የሚያርደው ቻይና የሚበላው ቻይና፣ ስራ እስከፈጠረልንና የውጭ ምንዛሬ እስካገኘልን ወይም እስካስገኘልን ድረስ መንቸገረን ተብሎ የሚተው ነገር አይደለም። በእርግጥ ቻይና አገራችን ውስጥ ብዙ ፕሮጀክቶችን ሰርታለች። ግን የባህል እሴታችን የዚያ ክፍያ መሆን አይገባውም። ብዙ ተቃውሞ የገጠመው መንግሥት ይህን ፈቅዶ ሌላ የሕዝብ ቁጣ ባይቀሰቅስ ጥሩ ነው እላለሁ። የዘወትር አድማጫችሁ አቶ ፈለቀ ገበያው ነኝ ሲሉ አስተያየታቸውን ቋጭተዋል። የሰራም ጎበዙ ያልሰራም ሰነፉ እኩል ነው መንገዱ ለሞት ሲሰለፉ፣ ጥላሁን ገሰሰ በድምፁ ጃጋ ማኬሎ በብረቱ ሁሌም አይለዩንም ሲሉ አጭር የኢሜል መልእክት ያደረሱን ደግሞ የዘወትር አድማጫችን አቶ ተድላ አስፋ ናቸው ከኒውዮርክ። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም እንዲህ ወቅታዊ ነገር ስትሰሙ ወይም ሲያጋጠማችሁ ላኩልን። በተጨባጭ በስርጭታችን በተሰሙ ዝግጅቶችም ይዘቱን፣ ቅርጹን፣ አቀራረቡን በዛ ላይ ያተኮረ መረጃ ካለ ከአስተያየታችሁ ጋር እንዲደርሰን በትህትና እንጠይቃለን። ደውሉ፣ ጻፉ፣ ተሳተፉ። እናመሰግናለን። አዲሱ ለዜማውም ሆነ በድምፅ ለሚሰሙት አስተያየቶች ለጊዜው ጊዜ በቃን አይመስልም። ወደ ኋላ ላይ እንዳመችነቱ እናቀርባለን። ወደ ቅዳሜው ዝግጅት እንሻገር። የታላቁ ኢትዮጵያዊ ጀግና የሌተና ጀነራል ጃጋማኬሎ የቅብር ስነ ስርዓት ትናንት በመንበረ ጸባወት ቅድስተ ሥላሴ ካቴድራል ተፈጸመ ይላል ተከታዩ ቅንብር። በመቅደሚያው ይህ ትውልድ እርሳቸውን የመሳሰሉ ጀግኖች ባለዕዳ ነው ብለዋል በቅብር ስነ ስርዓቱ ላይ የተገኙ አስተያየት ሰጪዎች። እስክንድር ፍሬው ነው የተከታተለው። አርበኞች በፉከራ ሸኟቸው፣ በወኔ ተሞልተው አስታወሷቸው። ኢትዮጵያ ታላቁን ጄኔራል አይበገሬውን የፋሽስቶች አለቃ በደመቀ ስነ ስርዓት ሸኘች። ከአፍ እስከ ገደቡ በዘመናዊ መሳሪያ ታጥቆ የመጣው የፋሽስት ጣሊያን ጦር ኢትዮጵያን በያዘበት አገር በወረረበት በዚያ ሰዓት ልምድ ላላቸው ዕድሜያቸው ለአቅመ ውትድርና ለደረሰ ታጋዮች እንኳን ተራራክሎ በሚታይበት በዚያን ወቅት ከወደ ምዕራብ ሸዋ ይሰማ የነበረው የአስራ አምስት ዓመት ታዳጊ ድፍረት ሌላውን የሚያነቃቃ ነበር። ከባላባት የተወለደው በግል ኑሮውም ምንም ያልጎደለበት ይህ ታዳጊ ከትውልድ አካባቢው ጀምሮ እስከ ሌሎች የአገሪቱ ክፍሎች ለጣሊያኖች የጎን ውጋት ሆነ። ከመንግስትም ሆነ ከሌላ ወገን ለዚህ አገር የመከላከል ተግባር ጥሪ ያልተደረገለት በውትድርና ተቀጥሮ ደሞዝ የማይቆረጥለት ጃጋማ ኬሎ አምስት ዓመቱን እንዲሁ በትግል አሳለፈ። ታሪኩን በቅርብ የሚያውቁት ጀኔራል ዋሲሁን ንጋቱ ጃጋማ ጣሊያኖች ሊማርኳቸው ያልቻሉ ልዩ ጀግና እንደነበሩ ይናገራሉ። አምስቱን ማመት አንድ ቀን ቤት ውስጥ ተኝቼ አላውቅም። ውጭ ነው። ሁለት ወንድም ማማቾች ና አንድ ሌንሳ የምትባል ቤታቸዋለ ባሏቸውን ፈታ ከወለጋ እሳቸው ጋር አብራ ይዘመተች ሌላ ጀግና ሌንሳ ነው ባ በአርበኝነት የተሰማራች አ ተሰማራች ባሏን ሰባት ተፈለገ ና ልጃቸው አሉ ዮሴፍ የሚባል ና ከተማረኩም ሞትኩ ማለት ነው። ትምህርት ይሆናል። እና አምስቱን ዓመት አርበኝነት ስንቆይ አንድም ቀን ቤት አላደርኩም ያሉት ይመጣል እዚህ ያለ እየተባለ እሳቸው ጫካ ውስጥ በምናምን ስለሚያድሩ በውስጥ አርበኛዋ በወይዘሮ ሸዋረገድ ገድል መረጃ ሰጭነት በአዲስ ዓለም መሽጎ በነበረው ጠላት ላይ የፈጸሙት ጀብዱ በምሳሌነት ከሚጠቀሱ የጃጋማ የጦር ሜዳ ውሎዎች መካከል ነው። ጀነራል ዋሲሁን ይቀጥላሉ። እዛ ሄደው የመሸገውን ጠላት ሰባ ገለው ሰማንያ ማርከው ሦስት ሺ አምስት መቶ መሳሪያ ማለት ይሄ ልዩ ያረጋቸዋል ማድረግ፣ እኛ ዘመናዊ ትምህርት የተማርነው እንኳን የጦር ሰዎች ማድረግ የማንችለው ነው። በዚህ በዚህ አይነት ጃገማን ልዩ ያደርጋቸዋል በእውነት ለማመን ያስቸግራል እና ሰማንያውን አስፈቱ አርባውን ይዘው ሄዱ ከእሳቸው አርበኞች ጋር ቀላቀሏቸው አራቱ ግን ነገም ጣሊያን መጥቶ ስለሚመጣ ምንም አታድነንም ብሎ ተመለሱ ጣሊያን በነጋታው ደግሞ ቦታውን ይዛል ጀግኖቹ ሄደዋል እናንተም ልትመለሱ መጡ ብለው እነሱም መጡ። አርባውኖችም ሰዎች እንደጨረሷቸው ይሄ ሁሉም ምራክል ነው። ጃጋማ እንደዚህ አይነት ጀግንነቶችን የፈጸሙት በርካታ የጣሊያን የጦር መሪዎችን የማረኩት ገና ሀያ ዓመት እንኳን ሳይሞላቸው ነው። ከደጃዝማች ገረሱ ዱኪና ከራስ መስፍን ስለሺ ጋር አብረው እንደዘመቱም ታሪካቸው ያስረዳል። ከፋሺስት ጣሊያን ጋር የነበረው ጦርነት በድል ከተጠናቀቀ በኋላም የጃጋማ አስተዋጽኦ አላበቃም። አገራቸውን በሻለቃነት በብርጌድ መሪነትና በብሔራዊ ጦር አዛዥነት አገልግለዋል። ይህንኑ ተከትሎም ነው የሌተናል ጄኔራልነት ማዕረግ ያገኙት። በርካታ የክብር ሽልማቶችም አግኝተዋል። የኢትዮጵያ ክብር ኮከብ ኒሻን፣ የዳግማዊ ምኒልክ ኒሻን፣ የኢትዮጵያ ጀግኖች አርበኞች ኒሻን ደግሞ ከተሸልሟቸው መካከል ናቸው። እናም እኚህ ጀግና ናቸው ትናንት በመንበረ ጸባዖት ቅድስት ስላሴ ካቴድራል በደመቀ ሁኔታ የተሸኙት። በሥነ ሥርዓቱ ላይ ከተገኙት አንዱ የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ለአሜሪካ ድምፅ ሲያስረዱ፣ ጃጋማ ለህዝብ ያላቸውን ፍቅርና ፈቃደኝነት አድንቀዋል። ታላቅ ኢትዮጵያዊ ጀግና ነበሩ። እሳቸውን ሲያስቡ ወደ አይምሮ ይመጣው ነገር ምንድን ነው? ከዚህ ጀግነታቸው አንጻር ወደ እንግዲህ እሳቸውን ፈቃደኝነታቸው ለመስራት ያላቸው ለህዝብ ያላቸው ፍቅርና ታማኝነት የትልቅ ነገር ነው። የኢትዮጵያ ንግድና ዘርፍ ማኅበራት ምክር ቤት የመጀመሪያዋ ሴት ፕሬዝዳንትና የአሁኗ የክብር ፕሬዝዳንት እንደዚሁም የዩኒቨርሲቲ መምህርት ሙሉ ሰለሞን ጃጋማን ለመግለጽ ሥነ ግጥምን መርጠዋል። የአገሬ ጀግና፣ አፍሪካ ኩራት፣ ጃገማ ኬሎ፣ የበጋው መብረቅ፣ ጠላቱን ካፈር የሚደባልቅ ከይሞጠሉ ከይሙጠሉ ከይሙጠሉ ከይሙ እንዱይ ጎስ ንዱ 고토로미아 렌차이오피아 론체로미아 카이카 카이카 카이카 타타 ወይዘሮ ሙሉ ለአሜሪካ ድምጽ ሲናገሩም የጃጋማ የጦርነት ውሎ በድፍረት የተሞላ እንደነበር አብራርተዋል። እሳቸው በጣም ታክትፉልም ነበሩ። ለየት ይላል ድፍረታቸው። ልጅነታቸው በጣም ልጅ ነበሩ ሲጀምሩ አስራ አምስት አመታቸው። አዎ በዛ እድሜ ማመን የሚያቅትህ ማስተባበር፣ ግሩፓቸውን የመምራት አቅም። ከፍተኛ ትምህርት ሳይኖራቸው በጣም ብዙ ተከታይ ነበራቸው። የሚመሯቸው ሰዎችም ታማኝ ነበሩ። የሚመሯቸውንም ሲያስተባብሩ የሚደርስባቸው አልነበርም። ከዚህ በላይ ድፍረታቸው ከፍተኛ ነበር። ደግሞ እድለኛ ናቸው። እሳት ውስጥም ገብተው ይወጣሉ፣ መድፍ ውስጥ ገብተው ይወጣሉ። ከባድ ቃጠሎ ውስጥ ደፍረው ይገባሉ ግን አይሞቱም። የሚደንቀው ነገር እሱ ነው። አንዳንዴ ቅድም ቄሱ ሲናገሩ እግዚአብሔር ካልፈቀደ ሰው መጥፎ ነገርም ጥሩ ነገርም አይሆንም ያሉት፣ አንዳንዴ የተሰጣቸው ጸጋ ነው ብሎ የውስጥ ጥንካሬ በራስ መተማመን ለየት ያለ ነገር ነው። ለዚህ ነው ጻፋቸው ላይም የበጋው መብረቅ የተባለው የመጽፉ ረስ እኔም ሁልጊዜ ስሰማ የነበረው ነው እና ዘና ባለበት ነው መብረቅ የምንሰማው እሳቸው ግን ምንም የለም በተባለበት ቦታ መብረቅ ጥለው አስደንግጠው ታምር ሰርተው ስለሚወጡ ነው የበጋው መብረቅ የተባሉት። የአሁኑ ትውልድ ጃጋማን የመሳሰሉ ጀግኖች ውለታ አለበት ሲሉም ወይዘሮ ሙሉ ተናግረዋል። ዛሬ ንጹህ አየር የምንተነፍሰው ለአገር ቅድሚያ የሰጡ ጃጋማን የመሳሰሉ ጀግኖች በሰሩት ስራ መሆኑንም ወይዘሮ ሙሉ አብራርተዋል። በቀብር ስነስርዓቱ ላይ የተገኙ ሌሎች አስተያየት ሰጪዎችም ይህንን ሀሳብ አጠናክረዋል። በግል ስራ ላይ የተሰማራው ወጣት ዋሲሁን አምሳሉ ከነዚህ አንዱ ነው። ይሄ አሁን ያለው ትውልድ የዛኛው ትውልድ ባለዳ ነው። የዛኛውና የዛኛው የአያቶቻችን፣ የቅድመ አያቶቻችን፣ የአባቶቻችን ባለዳ ነው። ባለዳነቱ ምንድ ነው? የእነሱን ታሪክ ሊደግም ባለመቻሉን ብቻ ሳይሆን ታሪካቸውንም ሊያውቅ አልቻለም። እዚህ አራት ኪሎ ፊት ለፊታችን የሚገኘው የአርበኞች ሐውልት የድል መታሰቢያ ሐውልትን ብትጠይቀው የማያውቀው ትውልድ ብዙ ነው። ክቡር ሌፍትናንት ጀነራል ጀጋማ ኬሎ ይሄ ሀውልት ከተከለላቸው ታላላቅ ኢትዮጵያን አርበኞች አንዱ ናቸው። ቀኑ የታሰበው ያን ነው። በአምስቱ አመታት የጣሊያን የሁለተኛ ጊዜ ወረራ ማለት በንጉሰ ኃይለስላሴ ጊዜ ከ198 193 የቆዩበት የጣሊያን የሁለተኛ ጊዜ ወረራ እኒህን የመሰሉ በላይ ዘለቀን ሌፍትናንት ጀነራል ክቡር ጀጋማ ኬሎ በጣሊያን የሁለተኛ ወረራ ወቅት ከፍተኛ አስተዋጽኦ ያደረጉ ጀግኖችን ለማሰብ ነው የአራት ኪሎ ሀውልት የተሰራው እያልከኝ ነው። ይህን እኔ ማወቅ አደራ አለ። ያለበትሁሉ አራት ኪሎ አውጥተህ ለምን የተከለው ስድስት ኪሎ የሰማት ሁለት አስራ ሁለት የተከለው ለምንድን ነው? አድዋ አስራ ስምንት ሰማኒያ ስምንት ለምንድን ነው የሚከበረው ብለህ ይሄ ትውልድ ስትጠይቀው ብዙ ጊዜ ጥናቶች ሲደረጉ በተለያዩ አጋጣሚዎች ይሄ ትውልድ አያውቅም። ባለፈው ሳምንት አርብ መጋቢት 28 2009 ነው ሌተናል ጄኔራል ጃጋማ ኬሎ በተወለዱ በ96 ዓመታቸው ከዚህ ዓለም በሞት የተለዩት። ጄኔራል ጃጋማ ባለትዳርና የስድስት ልጆች አባት ነበሩ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳና የቀድሞው የኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ እንደዚሁም ሌሎች እንግዶች በቀብር ስነ ስርዓታቸው ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሁለተኛው አጋማሽ መጀመሪያ፣ ቀዳሚ ሰዓት ትንሽ ገፋ አድርገናል። ሰለሞን ክፍል የሚያዘጋጀው ስፖርት ይሆናል። እንደምናመሽታችሁልኛል የተከበራቸው አድማጮቼ። በአትሌቲክሱ የሩጫ ስፖርት ዜና፣ በፓሪስ ማራቶን ኬንያውያን ባልና ሚስት አሸንፈዋል። የኬንያ አትሌቶች በሁለቱም ጾታ ከአንደኛ እስከ ሦስተኛ ያለውንም ስፍራ ተከታትለው በመግባት የበላይነታቸውን አስመስክረዋል። በሮተርዳም ማራቶን የወንዶቹን ኬንያዊው ማሪየስ ኪሙታይ፣ የሴቶቹን ኢትዮጵያዊቷ መስከረም አሰፋ አሸንፈዋል። ማራቶን ትላንት በሃኖቨር ጀርመንም ተሩጧል። በዚያም በወንዶቹ ኬንያዊው አላን ኪፕሮኖ፣ በሴቶቹ ኢትዮጵያዊቷ ፋጤ ቶላ ቀድመው ገብተዋል። በእግር ኳስ የሀገር ውስጥና የውጭ ፕሪሚየር ሊግ ግጥሚያዎችና ውጤቶቻቸውን ይዘናል። አብራችን ቆዩ። ኬንያውያኑ ባልና ሚስት በየጾታቸው ሮጠው በአንደኝነት ያጠናቀቁበትን የትላንቱን የፓሪስ ማራቶን ዜና አላስቀድም። በፓሪሱ የሽናይደር ኤሌክትሪክ ማራቶን በሴቶቹ ድል የተጎናጸፈችው ፑሪቲ ሪዮኖ ሪፖ በ2 20 ከ35 ያጠናቀቀችው የኮርሱንም ሬኮርድ ሰብራ ነው። ባለቤቷ ፖል ኖሊያንጋታ በ2061 ገብቷል። በዚህ ውድድር በማሸነፊ በጣም ተደስቻለሁ ያለችው ሪዮኖሪፖ ከራሷ የግል ፈጣን ጊዜ ላይ አራት ደቂቃ ግድም በማሻሻል በ2017 የዓለም ደረጃ ሰንጠረዥ ላይ ስፍራዋን ወደ ሁለተኛ ከፍ አድርጋለች። ኤግነስ ባርሶሲዮና ፊዮሜና ቼሌች ሁለተኛና ሦስተኛ ሆነዋል። አስቤል ኪፕሳንግ አባይነህ አየለ ይታያል አጥናፉ ሎኒያን ጋታ እና ሰለሞን የጎ እየተፈታተሹ ነበር። ሎኒያን ጋታ አንድ ኪሎ ሜትር በኋላ ጥሏቸው ለመሄድ ወሰነና አልተመለሰም። በዚያው ቀጥሎ በአንደኝነት አጠናቋል። ወደ ሮተርዳም ስንሄድ አየሩ በጣም ሞቃት እንደነበር እናገኛለን። የወንዶቹን ኬንያዊው ማሪስ ኪሙታይ፣ የሴቶቹን ኢትዮጵያዊቷ መስከረም አሰፋ ናቸው ያሸነፉት። ጊዜያቸውም የወንዶቹ 20604 የሴቶቹ 224 17 ሆኗል። በመካከለኛ ርቀት ሩጫ ውድድሮች ታዋቂዋ መስከረም በዚህ የአውሮፓውያኑ ዓመት በሂውስተን ማራቶን ማሸነፏ ይታወሳል። ዛሬ የገባሁበት ሰዓት ወደፊት በሁለት 22 ላጠናቅቅ እንደምችል ተስፋ አሳድሮብኛል ብላለች መስከረም ከድሏ በኋላ ስትናገር። ቹምባና ካሪሚ የሁለተኛና ሦስተኛነቱን ስፍራ ወስደዋል። ወደ ሃኖቨር ጀርመን ማራቶን ሄጄ አበቃለሁ የማራቶኑን ውድድር ዜና በዚያም አየሩ ሞቅ ያለ ግን ተስማሚ እንደነበር ነው የተገለጸው። አላን ኪፕሮኖ ከኬንያ የወንዶቹን ፋጤ ቶላ ከኢትዮጵያ የሴቶቹን አሸንፈውበታል። 20952 የወንዶቹ 22748 የሴቶቹ ጊዜ ነው። በወንዶቹ ለ27 ዓመቱ ኪፕሮኖ በማራቶን ሲያሸንፍ አኖቨር የመጀመሪያው መሆኑ ነው። በሴቶቹ ፋጤ ሌሎቹን ተቀናቃኞቿን ጥላ የበረረችው ገና አስረኛው ኪሎ ሜትር ላይ እንዳለፉ ነው። ፋጤ በ36 እና በ38ኛው ኪሎ ሜትር መካከል አንድ ደቂቃ ገደማ ጥላ እንደነበር የገለጸው ባለቤቷና ዋና አሰልጣኟ ሙሳ ሮባ ኪንካል መጨረሻ ማሸነፏ ያስገርማል ብሏል። በ2011ና በ2012 የቪየና ማራቶን አሸናፊዋ ፋጤ ቶላ ትላንት ባስመዘገበችው ደካማ ጊዜ እንደማትጸጸት በማሸነፏ ደግሞ መደሰቷን ተናግራለች። ለእግር ኳሱ ስፖርት ዜና አዲስ አበባ ወደሚገኘው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የሁለት ሺ ዘጠኝ አመተ ምህረት የኢትዮጵያ ፕሪምየር ሊግ አመታዊ ውድድሮች ሁሉ ለማጠናቀቅ የስምንት ጨዋታ መርሃ ግብር ቀርቶታል። ትናንት በስቲያ ቅዳሜ በአዲስ አበባ እና በክልል ከተሞች በተመሳሳይ ሰዓት በተደረጉ ስምንት ግጥሚያዎች ሀያ አራት ጎል ከመረብ ተዋህደዋል። በአዲስ አበባ ስቴዲየም ደደቢት አዲስ አበባ ከተማን፣ ኤሌክትሪክ መከላከያን በተመሳሳይ ሶስት ለዜሮ አሸንፈዋል። በክልል ከተሞች ከተደረጉት መካከል ድሬዳዋ ከተማ ኢትዮጵያ ቡና ሶስት ለአንድ አቲል ከተማ ጅማ አባ ቡና ሁለት ለአንድ ያሸነፉበትና ወላይታ ዲቻ ና ቅዱስ ጊዮርጊስ አንድ ለአንድ አቻ የተለያዩበት ይገኙበታል ሌሎች ጨዋታዎችም ተካሂደዋል ቅዱስ ጊዮርጊስ ደደቢት ና ሲዳማ ቡና ሶስቱም በእኩል ሰላሳ ዘጠኝ ነጥብ መሪነቱን በጋራ ይዘዋል ሆኖም ቅዱስ ጊዮርጊስ አንድ ተስተሳሳይ ጨዋታ እያለው በአስራ ዘጠኝ ጎል ብልጫ አንደኛ ሲሆን ደደቢት ና ሲዳማ ቡና ሁለተኛና ሶስተኛ ደረጃ የያዙትም በጎል በመበላለጣቸው ነው። የደደቢቱ ጌታነህ ከበደ ኮከ ጎል አግቢነቱን ተከታዮቹን በርቀት አስከትሎ በአስራ ስምንት ጎል ለብቻው ይመራል። የኤሌክትሪኩ ፍጹም ገብረ ባርያም በአስራ አንድ ጎል ተከትሎታል። በውጪ የእግር ኳስ ዜና በተወዳጁ እንግሊዝ ፕሪምየር ሊግ አራት ላይ ያሉት ሁሉም ተጋጣሚዎቻቸውን በማሸነፋቸው የደረጃ ለውጥ አልተከሰተም። ቼልሲ ከሜዳው ውጭ ድል ቀንቶታል። ቦርንማውዝን በጨዋታ ብልጫ ሶስት ለባዶ አሸንፎታል። ቶተንሃም ዋትፎርድን አራት ለዜሮ ሊቨርፑል ስቶክ ሲቲን ሁለት ለአንድ ማንቸስተር ሲቲ ሀል ሲቲን ሶስት ለአንድ አሸንፈዋል ሌሎች ጨዋታዎችም ተካሂደዋል ቼልሲ በሰባ አምስት ነጥብ ሊጉን ተረጋግቶ እየመራ ሲሆን ቶተንሃም ሆትስፐር በስልሳ ስምንት ሊቨርፑል በስልሳ ሶስት ማንቸስተር ሲቲ በስልሳ አንድ ነጥብ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል የኤቨርቶኑ ሩሜሎ ሉካኩ በሀያ ሶስት ጎል የኮከብ ጎል አግቢነቱን እንደያዘ ነው ሌላው እግር ኳስ ነክ ዜና ሰሞኑን ይፋ በሆነው የፊፋ ወርሃዊ የብሔራዊ እግር ኳስ ቡድኖች ደረጃ የኢትዮጵያ ብሔራዊ እግር ኳስ ቡድን ዋሊያዎቹ አንድ መቶ ሀያ አራተኛ ደረጃን አግኝቷል። ያለፈው ወር የደረጃ ሰንቀረዙ የኢትዮጵያ ቡድን ደረጃው አንድ መቶ ሶስተኛ የነበረ ሲሆን የአሁኑ ውጤት በሀያ አንድ አስቆልቁሎ መውረዱን አሳይቷል። እንደ ኢትዮጵያ ሁሉ ታንዛኒያ መቶ ሰላሳ አምስተኛ፣ ሩዋንዳ አንድ መቶ አስራ ሰባተኛ ደረጃን በማግኘት ውጤታቸው ያሽቆለቆለ የምስራቅ አፍሪካ ሀገሮች ናቸው። ከአፍሪካ አንደኛ በዓለም አስራ ዘጠነኛ ደረጃ ላይ የተቀመጠው የግብጽ ብሔራዊ እግር ኳስ ቡድን ነው። የሴኔጋልና የካሜሮን ብሔራዊ ቡድኖች ከአፍሪካ ሁለተኛ ና ሶስተኛ ከዓለም ደግሞ ሰላሳኛ ና ሰላሳ አምስተኛ ደረጃን አግኝተዋል። የፊፋ ወርሃዊ የአገሮች ደረጃ እንዳመለከተው የብራዚል ብሔራዊ እግር ኳስ ቡድን ከሰባት ዓመት በኋላ ለመጀመሪያ ጊዜ በአንደኝነት ሲቀመጥ የአርጀንቲናና ጀርመን ብሔራዊ ቡድኖች ሁለተኛና ሶስተኛ ሆነዋል በእኔ በኩል ያለው ይሄው ነው ሰለሞን አመሰግናለሁ እኔም አመሰግናለሁ ገዛሃኝ ጽዮን መስቀል ነበር ከአዲስ አበባ በዙ አብቃ አድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰላም ደህና ቆዩ ሰለሞን ክፍሌና ገዛሃኝ እናመሰግናለን አድማጮች ወደ ቀጣዩ ዝግጅት ከማለጋ ከማለፋችን በፊት በጎልፍ የስፖርት ውድድር የስፔኑ ሰርጂዮ ጋርሲያ ትናንት አጉስታ ጆርጂያ በተካሄደ የማስተርስ ውድድር በአንደኝነት አጠናቅቆ ዋንጫውን ወስዷል፣ አረንጓዴ ኮቱንም ደርቧል ይለናል ሰለሞን። ጋርሲያስ ሻምፒዮንነቱን የተቀዳጀው የብሪታንያውን ጀስቲን ሮዝን አሸንፎ ነው። ተከታዩ ቅንብራችን አድማጮች ሳምንታዊ አፍሪቃ ነክ ርዕሶች ነው። በሰሜን ናይጄሪያ የሰብአዊ ረድኤት አገልግሎቶች የቦኮ ሃራም አመፅ ያስከተለውን አንደምታ ለመወጣት በሚታገሉበት በአሁኑ ወቅት በሚሊዮኖች የሚቆጠሩ ሰዎች አደጋ ላይ ወድቀዋል። ቦኮ ሐራም በአሁኑ ወቅት ከሰባት ዓመታት በፊት ጥቃት የጀመረበትን ያህል ጥንካሬ የለውም። ይሁንና አስተማማኝ የጸጥታ ሁኔታ የለም። በሚሊዮኖች የሚቆጠሩ ሰዎች ደግሞ እየተራቡ ናቸው። የአሜሪካ ድምፅ ራዲዮ ዘጋቢ ጆዲ ካፖ ያቀናበረውን ዘገባ አዳነች ፍሳዬ ለአፍሪካ ነክ ርዕሶች ፕሮግራሟ እንዲህ አዘጋጅታዋለች። ጆርጅ ኩኔል በሰሜን ምስራቅ ናይጄሪያ የተባበሩት መንግስታት ድርጅት የልማት መርሃ ግብር አስተባባሪ ሰብአዊ ቀውስ በረጅሙ ሲታይ የልማት ችግር ነው ይላሉ። ቦኮ ሐራም አመጽ በጀመረበት ማይዱጉሪ በተባለው የቦርኖ ክፍለ ሀገር ዋና ከተማ ላይ ሆነው የሚሰሩት ኩኔል በአካባቢው ስላለው ሁኔታ ያብራራሉ። ኦርል ን ቦኮ ራም የቦኮ ሐራም እንቅስቃሴ ከተጀመረበት ጊዜ አንስቶ ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ከእነርሱም አንድ ነጥብ ስምንት ሚሊዮን የሚሆኑት አሁንም በሰሜን ምሥራቅ ናይጄሪያ ነው ተፈናቅለው ያሉት። ሰማንያ ከመቶ የሚሆኑት ማኅበረሰቦች ጋር ተጠግተው ይኖራሉ። በተፈናቃይ ሰፈሮች ያሉት ሀያ ከመቶዎቹ ናቸው። አሁን በሰሜን ምስራቅ ናይጄሪያ ምግብ ማግኘት ከባድ የሚሆንበት ወቅት ነው ይላሉ ኪኔል። ከተፈናቀሉት ሰዎች ይልቅ የተራቡት ሰዎች እንደሚበዙ ይገመታል ብለዋል። በአሁኑ ወቅት በሰሜን ምስራቅ ናይጄሪያ የምግብ እጥረት የሚከሰትበት ጊዜ ላይ እየገባን በመሆናችን ከአምስት ሚሊዮን በላይ የሚሆኑ ሰዎች ከባድ የምግብ እጥረት ይገጥማቸዋል የሚል ስጋት አለ። የምግብ እጥረት ጊዜ እየተቃረበ በመሆኑ የእርሻ ሥራም ገና ባለማገገሙ የምግብ ዋጋም ከአንድ መቶ ሀምሳ ከመቶ በላይ በመጨመሩ የከፋ ጊዜ ይመጣል የሚል ስጋት አለን። በቀጣዮቹ ሁለት ወራት ውስጥ ምናልባት መላው ክልል ከባድ የምግብ እጥረት ሊደርስበት ይችላል የሚል ስጋት አለ። ይህን ቀውስ የቀሰቀሰው በቦኮ ሐራም የሚከፍተው ጥቃትና ጠለፋዎች እንደሆነ ጆርጅ ኪነል ሲያስረዱ በናይጄሪያና በቻድ ባህር ተፋሰስ ሀገሮች ላይ ሰፊ የመፈናቀል ሁኔታ ፈጥሯል ብለዋል። ቦኮ ሐራም በአሁኑ ወቅት የህብረ ብሔር ኃይሎች በሚያካሄዱበት ጥቃት ምክንያት የተዳከመ ቢሆንም ጉዳት የማድረስ አቅሙ እንዳለ ነው ብለዋል። ቦኮ ሐራም አሁንም በሰሜን ምስራቅ ናይጄሪያ እየተንቀሳቀሰ ነው። የናይጄሪያ ወታደራዊ ኃይል ችግሩን ለመደበቅ የሚቻለውን ሁሉ አድርጓል። በቦርኖ ክፍለ አገር በግልጽ ለማየት የሚቻልበት መንገድ ሁሉ ተዘግቷል። ያም ሆኖ ይህ ቦኮሃራም በአሁኑ ወቅት ወደ ሽምቅ ውጊያ ዘዴ እያመራ ነው። በመላው ክልል አስተማማኝ የጸጥታ ሁኔታ አይኖርም ማለት ነው። አርሶ አደሮች ለግብርና ሥራ ሊንቀሳቀሱ አይችሉም። ካለፉት ሦስት ዓመታት ወዲህ ከግብርና መስኮች ሰማንያ ከመቶዎቹ አልታረሱም። የጸጥታ ሁኔታ ካልተስተካከለ በስተቀር ሁኔታው እንደማይለወጥ የተባበሩት መንግስታት ድርጅት የልማት ፕሮግራም ኃላፊ አስገንዝበዋል። ከቅርብ ጊዜያት ወዲህ የሰብአዊ ረዲኤት አገልግሎቶች በሰሜን ምስራቅ ናይጄሪያ በሚገኙት ብዙ ቦታዎች ለመድረስ ችለዋል። ይሁንና በቦርኖ ክፍለ ሀገር ደቡባዊ ክፍል ርቆ በሚገኘው ሰሜናዊ አካባቢ ለመድረስ አልቻሉም። ኪኖል በአካባቢዎቹ ያለውን ሁኔታ አውሮፓ ውስጥ በመካከለኛው ክፍለ ዘመን ከነበረው ጋር ያነጻጽሩታል። ከተማዎቹ በምሽጎች የተከበቡ ሲሆኑ ገጠሮቹ ለጉዳት የተጋለጡ መሆናቸውን ገልጸዋል። ኪነላ አያይዘውም ችግሩ በወታደራዊ መንገድ እንደማይፈታ አስገንዝበዋል። ማህበረሰቦች በአዲስ መልክ መመስረት እንዳለባቸውና ራስን የመከላከል ዘዴ እንዲኖር ማድረጉ ወሳኝ እንደሚሆን አስረድተዋል። ብዙ ማህበረሰቦች ራሳቸውን ለመከላከል ሲሉ በራሳቸው የተደራጁ ቡድኖች እንደመሰረቱ የልማት አስተባባሪው ገልጸዋል። ማህበረሰቡ መልሶ ለመቋቋም እንዲችል ቀስ በቀስ የፖሊሶችና የወታደሮች ትብብር ታክሎበት እንዲጠናከሩ እንደሚያስፈልግ፣ ከምግብ ረድኤትና ለእርሻ ስራ ከሚቀርበው እርዳታ ጎን ለኅብረተሰቡ የሚደረገው የጸጥታ ጥበቃ ሙያዊ በሆነ መንገድ እንዲካሄድ ያስፈልጋል ብለዋል። በሰሜን ምስራቅ ናይጄሪያ የተባበሩት መንግስታት ድርጅት የልማት ፕሮግራም አስተባባሪው የአውሮፓውያን አዲስ ዓመት ባለፈው ጥር ወር በገባበት ወቅት ለቀውሱ መፍትሄ ለማግኘት አንድ ቢሊዮን ዶላር የሚሆን እርዳታ እንዲሰጥ የሰብዓዊ አገልግሎት ድርጅቶች ጥሪ አቅርበው ነበር። የተገኘው ግን ከተጠየቀው የገንዘብ መጠን አምስት ከመቶ ብቻ መሆኑን ኪኔል ጠቁመዋል። ገንዘቡ የሚያስፈልገው ለምግብ ረድኤት ብቻ ሳይሆን መሠረተ ልማቱን መልሶ ለመገንባት መኖሪያ ቤቶች ለመስራት የጤና ዘርፍን ለመገንባትና ማኅበረሰባዊ ጸጥታን አስተማማኝ ለማድረግ እንደሚያስፈልግ የክልሉ የልማት አስተባባሪ ኪነል አስገንዝበዋል። ሰዎች የሚያስፈልጓቸው መሰረታዊ ነገሮች ከተሟሉላቸው ቦኮ ሐራምን ከመሳሰሉት ቡድኖች ጋር የመቀላቀላቸው እድል ጠባብ እንደሚሆን አስረድተዋል። ሰዎች አስተማማኝ የሆነ ኑሮ ካላቸውና የልጆቻቸው የጸጥታ ደህንነት የተጠበቀ ከሆነ ወደ ቦኮ ሐራም የመግባቱ ዝንባሌ በጣም ዝቅተኛ ይሆናል። ቦኮ ሐራም ስኬትና የአካባቢውን ሰዎች ድጋፍ ያገኘው በአካባቢው ድህነት የተስፋፋ በመሆኑ ነው። እውነቱን ለመናገር በሰሜን ምስራቅ ናይጄሪያ ያለው የድህነት ሁኔታ በዳርፉር ሱዳን ካለው ችግር የባሰ ነው። ቦኮ ሐራም በአካባቢው ስኬት ያገኘበት ምክንያትም ይኸው ነው። በሰሜን ምስራቅ ናይጄሪያ የተባበሩት መንግስታት የልማት መርሃ ግብር አስተባባሪው ዩናይትድ ስቴትስ ለምትሰጠው ሰፊ የምግብና የትምህርት እርዳታ አሞግሰዋታል። ለምሳሌ የዩናይትድ ስቴትስ መንግሥት የልማት አገልግሎት ወጣቶች ወደ ጽንፈኝነት እንዳያዘነብሉ ሲረዳ ቆይቷል። ፈንጂዎችን በማምከን ተግባርም ረድቷል። ይሁንና የትራምፕ አስተዳደር የልማት ድርጅቱንና የውጭ ጉዳይ ሚኒስቴር ባጀትን ወደ 30 ከመቶ በሚጠጋ ለመቀነስ አቅዷል። አድማጮች በሰሜን ምስራቅ ናይጄሪያ ስላለው ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። አዲሱ ቃል በገባ ነው መሰረት አሁን ለአድማጮች ድምፅ ጥቂት ደቂቃዎች ያገኘን ይመስላል። በ2022059942 የውስጥ መስመር 14 ከተቀበልናቸው የናንተ አስተያየቶች ጥቂቱን እንሰማለን። ጤና ይስጡልኝ የአሜሪካን ድምፅ ስለምታደርጉት በጣም እናመሰግናለን። አማኑኤል ነኝ ከፍሎሪዳ ላስተላለፍ የፈለግኩት መልእክት ስለ መንግስታዊ የቅንጦት ትንኮሳ ነው። ሕዝባችን እየተራበ እንስሳት እያለቁ፣ ዓለም እያዘነ ነው። እንዲ ሆኖ ሳለ የነ ዶክተር መራራ መታሰር፣ የመያድ መሪዎች ጠበላይ እያሉ መታሰር፣ ዋልድባ መነኩሶች መታሰር ኃላፊነት የጎደለው መንግስታዊ የቅንጦት ትንኮሳ ነው እና እባካችሁ የመንግስት ሰራተኞች ታገሱ፣ እንደዚህ አታርጉ። መንግስታዊ ትንኮሳ ይቅር። ችግሩ ብዙ ነው። እግዚአብሔር ከእናንተ ጋር ነው። ጤና ይስጥልኝ፣ የአሜሪካ ድምፅ አዘጋጆች እና አቅራቢዎች። የአህያ ስጋ ከኢትዮጵያ ወደ ሩቅ ምስራቅ ሀገሮች ማለትም ወደ ቻይና እና ቪየትናም ሊላክ ነው የሚባል ሰማው። እውነት ነው ወይ? ከሆነስ እንዲያው ሀይ የሚል የሃይማኖት ሰዎች ጠፍተው ነው? ራንድ በሉን። ሀገሪቱ እንደሆነች ከዶላር ሲጋር አላመለጠች እንዲያው ክብራችንን እንኳን ጠብቀ ብኖር ምን አለበት። አንድ ጊዜ በእናንተ ሌሎ የሰማሁት ታሪካዊ ንግግር አካፍዬ ልጨርስ። በአስራ ዘጠኝ ሰባ ሰባት ዓመተ ምህረት ይመስለኛል ሰውየው በጠና ረሀብ ተጎድተው በራቸው ላይ ተይተው ነፍስ ውጪ ነፍስ ግቢ ይላሉ። ታዲያ የእናንተ ጋዜጠኞች አንደኛው አባቴ ለምን ወደ ከተማ ወስደው ነው ህይወትን አያተርፉም ብሎ ጠየቃቸው። እሳቸው ሰው ቀይ ሂጅ አልሞትም ብለው በክብር ደጃቸው ላይ እንዳረፉ ሰምቻለሁ። ምን ነው የአህያ ስጋ ልማታዊ ባለ ሀብትነቱ ቢቀርብን፣ እግዚአብሔር ይስጥልኝ። አመሰግናለሁ። ዜዎች እንደምን ዋላችሁ? ደህና ናችሁ ወይ? ይሄ ስለ ሀያው ጉዳይ የተነሳውን አዳምጫለሁ። የሃይማኖት አባቱ የሆኑትም ስለ እምነቱ ጋር አያይዘው የገለጹት ነገር አለ በጣም ትክክል መስሎ ነው የሚታየኝ። የሆነው ሆኖ ግን የሀገራችን የባህል እሴት እንዴት ይታያል፣ የህዝባችን ስነ ልቦና በምን ደረጃ ይታያል የሚለው አብሮ መታየት ነበረበት ምክንያቱም አሁን ወደ እስራኤል ሀገር ስንሄድ ራሱ ሀገሪቱ እንደ ሀገር የአሳማ ስጋ ማቅረብ የማንችል መሆናችንን የሚል የተዘጋጀ ጽሁፍ ይበትናሉ፣ በተለያዩ የትምህርት ተቋማት በመሳሰሉት ሰው በግሉ ሊጠቀም ይችላል። ግን ያን ያህል ሀገሪቱ የባህል እሴት ሲሉ ማቅረብ አንችልም ብለው በይፋም ያቀርቡታሉ እና እና ይህን በተመለከተ ገንዘቡ ብቻ እንዴት እንደታየ በጣም የሚገርም ነው። ደግሞ ኢትዮጵያ